አመፀኛ ዋሻ ይባላል በኢጣሊያ ፋሽስት የአምስት ዓመቱ ወረራ ዘመን ከአምስት ሺህ በላይ ኢትዮጵያውያን የሞት የሽረት ፍልሚያ ያካሄዱበት ነው ይህ በሰሜን ሸዋ በመንዝ ውስጥ የሚገኘው ተራራ ኢትዮጵያውያን አርበኞች መሽገው የኢጣሊያ ጦር ከስፍራው ያስወጣቸው ባለመቻሉ የተወርዋሪ እሳት በዓለም የተወገዘውን ናፓልም በመወርወርና ከአይሮፕላን ላይ ሆነውም የተከለከለውን የመርዝ ጭስ በመርጨት ያመለጠው አመልጦ ከአምስት ሺህ በላይ አርበኞች የተሰዉበት ዋሻ ነው። ይህ ታሪካዊ ስፍራ ተረስቶ የነበረ በጥንታዊት ኢትዮጵያ ጀግኖች ማኅበር ፕሬዚዳንት ልጅ መስፍን ጆቴ ከሥራ ባልደረቦቻቸው ጋር በመሆን ጉብኝት አድርገው ተመልሰዋል። ሁኔታውን በመግለጽ ያሰሙት መንገዱ ጠምዛዛና ችግር ያለው ነበር። ሆኖም ግን እዛ በደረስንበት ጊዜ አስተዳደሩ የወረዳው በደም ተቀበሉን። ከዛ ውጪ ወደ አመፀኛ ዋሻው አጠገብ ደረስን። እንደ አጋጣሚ የገበያ ቀን ነበር። ወደሚወረድበት ስንሄድ በእውነት መጀመሪያ ላይ ወደ ከባዱ ነው የወሰዱን ሳናቀው ምናልባት ሁለት ሶስት ኪሎ ሜትር እንደሄድን እኔ ያው ትንሽ አደጋ ደረሰብኝና ሌሎቹም በተከታታይ ወደ 450 የሚሆን ህዝብ ተከትሎ ሄደ። ከዚህ አስቸጋሪ ጉዞ በኋላ በስፍራው የተመለከቱትን ሲገልጹ እዛ ውስጥ እንግዲህ የታዩትን ነገሮች የጭንቅላት ቅል አለ፣ የህፃናት መንጋጋ፣ አንዳንዱ ቆዳቸው ያልተነካ አከምባሎ፣ ይሄ በቃ ትጥቃቸውን በሙሉ ያሉበት ብዙ አጽም ያለበት ዋሻ መሆኑን በቪዲዮ አነሳል። ለመጀመሪያ ጊዜ በኢትዮጵያ ታሪክ አመፀኛ ዋሻን የጥንታዊ ጀግኖች አርበኞች ማህበር ባደረገው ንቅናቄ ፕሮፌሽናል ካሜራማንና ቪዲዮማን ይዘን ውስጡን ከአንድ ሰዓት በላይ ቪዲዮ አንስተናል። ዋሻው ብቻ አይደለም አመፀኛ መንገዱ ራሱ ወደ ታች መውረዱ አመፀኛ የነበረበትና ተፈታታኝ ስለነበረ በእግዚአብሔር ቸርነት ምንም ሰው ሳይጎዳብን ወደ አዲስ አበባ ተመልሰናል። ይህ ታሪክ ለሰፊው ባለታሪኩ ኢትዮጵያውያን እስከ ዛሬ እንዴት ሳይገለጽ ቆየ? ለመሆኑ ለወደፊቱስ በማኅበራችሁ በኩል ይህንን ስፍራ ለመዘከር ምን ታስቦ ይሆን? አዎ እንግዲህ ምንድን ነው ዋናው ነገር እንደተባለው ለመጀመሪያ ጊዜ በቪዲዮ ተቀርጿል። በቪዲዮ ደግሞ ሲቀረጽ አንዳንዱን የተነሳውን አይተናል። በጣም የሚያኮራና የሚያስደስት ነው። የቀረ ነገር አለ ቢባል ምናልባት ፈርዘር ወደ ውስጥ ተገብቶ ካልሆነ በስተቀር ውስጡ ያለው ወንዝ ተነስቷል፣ ያሉት ነገሮች በሙሉ ተነስተዋል። የጥንታዊ ጀግኖች አርበኞች ማህበር አሁን እያሰበ ያለው ምንድን ነው? አንደኛ፣ ዌብሳይት በሚከፍትበት ጊዜ ይህንን ጉዳይ ለዓለም የሚታወቅበትን ያደርጋል። ሁለተኛ፣ ለመንግስታችንም ይህንን ጉዳይ አቅርበን መንግስት ትኩረት ሰጥቶት ይህንን ቦታ የቱሪስት መዳረሻ እንዲያደርገውና የኢትዮጵያ አባትና እናቶች ወደ 5500 የሞቱበት ነው አንደኛ የህዝቡን ጥንካሬ ያሳያል ሁለተኛ የህዝቡን ጀግንነት ያሳያል አርቆ ማየትንም ያሳያል ግን እንግዲህ ጊዜው የነበረው የጦር ስልትና የጦር መሳሪያ ልዩነት እነዚህ ሰዎች ሊሞቱ ቻሉ እንጂ በምንም አይነት በፈለገው አይነት በእግርም ሆነ በምን የሚደረስበት ቦታ አይደለም ስምንት ማይልስ ነው ወደ ታች ወደ 13 ኪሎ ሜትር ማለት ነው ወደ ታች ሲወረድ በጣም የሚያስፈራ። እኔ አንድ ቦታ ላይ ተስፋ ቆርጨ ነበረ። ምንመለስም አልመሰለኝም። በሰው ድጋፍ ነው የወጣሁት። ምክንያቱም ተንሸራትቼ ስለነበረ መጥፎ አደጋ ደረሰብኝ። ሆኖም ግን ወጣን። ይሄንም ቦታ ከወረዳው ጋር ተነጋግረናል። አንድ ሆቴል እንዲሰራ ሀሳብ አቅርበናል። በተጨማሪ ደግሞ ይሄ የሚወረድበትን ገደል ሽማግሌም ለወጣትም በሚሆን መልኩ ሀገሬው በደቦ ተሰባስቦ የሚያንሸራትተውን ቦታና ገደሉ በአይን የሚያጥወለውልበትን ቦታ እንዲሰሩ አንዳንድ ምክር ሰጥተን ወጥተናል። ጌታቸው ተድላይ ጊዮርጊስ ለዶች ለዶቸቬለ ራዲዮ ከአዲስ አበባ